ከኢኮኖሚው ዓለም ኤልኒኞ በተሰኘው የአየር ጠባይ ክስተት ምክንያት በኢትዮጵያ የተፈጠረው የጎርፍና ውሃ መጥለቅለቅ ያስከተለው የምርት መጥፋት ከጥቅምት ወር በኋላም በቀዝቃዛው ላኒኛ ሊቀጥል እንደሚችል የዓለም እርሻና ምግብ ድርጅት አስጠንቅቋል። የዓለም የእርሻና ምግብ ድርጅት የኢትዮጵያን ግብርና ለመታደግ ከለጋሾች የ45 ሚሊዮን ዶላር እገዛም ጠይቋል። ድርጅቱ የገንዘብ እገዛውን የጠየቀው የአገሪቱን ነባራዊ ሁኔታ የሚፈትሽ የዳሰሳ ጥናት ይፋ ካደረገ በኋላ ነው። በዓለም የእርሻና ምግብ ድርጅት የኢትዮጵያ ጽፈት ቤት የአስቸኳይ እርዳታ ቡድን መሪ የሆኑት ፒየር ቮቴይ ለተባበሩት መንግስታት ሬዲዮ በሰጡት ቃለ መጠይቅ ኤልኒኞ በኢትዮጵያ ላይ የከፋ ተጽዕኖ እንደነበረው ገልጠዋል። በ2015 እና 2016 በኤሊኞ ምክንያት የገጠመን ድርቅ ከ20 ዓመታት ውስጥ ከተከሰተው ሁሉ የከፋ ነው። እናም በግብርናው ላይ ከፍተኛ ጫና አሳድሯል። ሁለት የምርት ዘመኖችም በተከታታይ ከስረዋል። ከ60 እስከ 80 በመቶ የሚሆነው ኢትዮጵያዊ አርብቶ አደር ወይም ከፊል አርብቶ አደር በመሆኑ ምክንያት በአጠቃላይ በሀገሪቱ ላይ ከፍተኛ ተጽዕኖ አለው። ይህም በኢኮኖሚው ላይ ብቻ ሳይሆን በሁሉም ላይ ነው። እናም አለም አቀፍ እርዳታ እንድንጠይቃ በማዕከላዊና ምስራቃዊ የፓሲፊክ ውቅያኖስ መሞቅ የተፈጠረው የኤልኒኛው የአየር ጠባይ መለዋወጥ ከሶስት እስከ ሰባት ባሉ ዓመታት ልዩነት በየጊዜው የሚመጣ ነው። በዚህ ወቅትም በኤልኒኛው ምክንያት አንዳንድ አካባቢዎች ከፍተኛ ዝናብ ሲያገኙ ሌሎች በድርቅ ይጠቃሉ። ፒየር ቮቴይ በኤልኒኞ ሰበብ ኢትዮጵያውያን የእርዳታ እህል ከቤት እንስሳቶቻቸው ጋር እስከ መጋራት መድረሳቸውን ተናግረዋል። በድርቁ ምክንያት የግጦሽ ሳር ባለመኖሩና የመጠጥ ውሃ እጥረት በመፈጠሩ በሺዎች የሚቆጠሩ የቤት እንስሳት ሞተዋል። ባለፈው ዓመት በአንዳንድ አካባቢዎች ከ50 እስከ 80 በመቶ የሚሆነው ምርትም ጠፍቷል። ሁኔታው እጅግ የከፋ ነው። በአንዳንድ አካባቢዎች ዜጎች ከመንግስትና ለጋሾች የተቀበሉትን ምግብ ሕይወታቸውን ለማቆየት ሲጋሩ ተመልክተናል። አንዳንድ ቦታ ደግሞ የተሰጣቸውን ምግብ የሕልውናቸው ምሰሶ ከሆኑት የቤት እንስሳት ጋር ተጋርተዋል ስ ስ ኤልኒኞ ባስከተለው ድርቅ መዘዝ በኢትዮጵያ የእርዳታ ፈላጊዎች ቁጥር እስከ 10.2 ሚሊዮን ደርሶ ነበር። የኢትዮጵያ ብሔራዊ አደጋ ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ የእርዳታ ፈላጊዎች ቁጥር ቢቀንስም አሁንም ከ9 ሚሊዮን በላይ ዜጎች እገዛ እንደሚያሻቸው ተናግረዋል። እርዳታ ፈላጊው ህዝብ ቁጥር ኤልኒኖ ባስከተለው ክስተት የዝናብ እና የበልግና የመኸር ዝናብ እጥረት በመታየቱ 10.2 ሚሊዮን ሕዝብ ለችግር ተጋልጦ ነበር። ይሄ አሁን በተደረገው ግን ያቀንሶ ወደ 9.7 ሚሊዮን ነው የሆነው። ለዚህም እንግዲህ ምግብና ምግብ ነክ ያልሆኑ በሌሎችም በጤናው ዘርፍም የሚያስፈልጉ በሌላውም አልሚ ምግቦች የሚያስፈልጉት ሁሉ እንዲቀርቡ የሚደረግበት ስራ ነው የተሰራው። የዓለም የእርሻና ምግብ ድርጅት ባለፈው ሳምንት ባወጣው መግለጫ በኢትዮጵያ የተለያዩ አካባቢዎች የተከሰተው የጎርፍ አደጋ ከቀጠለ የሰብልና የቀንድ ከብት በሽታዎች ሊቀሰቀሱ ይችላሉ የሚል ስጋቱን ገልጧል። የድርጅቱ የኢትዮጵያ ተወካይ አማዱ አላሁሪ እንደተናገሩት እስከ መስከረም ባለው ጊዜ የኢትዮጵያ ገበሬዎች በእርሻ ማሳዎቻቸው መዝራት እንደሚኖርባቸው ጠቁመዋል። ጉዳዩ አሳሳቢ የሆነውም የኢትዮጵያ ዋነኛ የሰብል ወቅት የሆነው መኸር እስከ 85 በመቶ የአገሪቱ ምርት የሚመረትበት ወቅት እየተገባደደ በመምጣቱ ነው። በተለያዩ አካባቢዎች ከሰኔ አጋማሽ እስከ ነሐሴ ባለው ጊዜ በሚጥለው ዝናብ ገበሬዎች እርሻቸውን በሰብል የሚሸፍኑበት ነው። የዓለም የእርሻና የምግብ ድርጅት ወደ 530 ሺህ የሚጠጉ ገበሬዎች በቀረው የመኸር ወቅት ዘርተው ለማምረት እገዛ እንደሚያስፈልጋቸው ጠቁሟል። ምርጥ ዘር፣ የአትክልትና ፍራፍሬ ችግኝ ለማቅረብም 88 ሚሊዮን ዶላር ያስፈልጋል ተብሏል። አማዱ አላሁሪ የኢትዮጵያ የግብርና ኢኮኖሚ አስቸኳይ እገዛ እንደሚያስፈልገው ነው የተናገሩት። ከወራት በኋላ በዓለም የአየ የአየር ጠባይ ላይ ጫናው መታየት ይጀምራል ተብሎ የሚጠበቀው ላንኛ ሌላው ስጋት ነው። ፒየር ቮቴ መጪው የላኒኛ የአየር ጠባይ በኢትዮጵያ ላይ ሁለት አይነት መልክ አለው ይላሉ። ላኒኛ በጥቅምትና ህዳር ወር አካባቢ ይመጣል። ይህ በአሁኑ ወቅት ቅድመ ትንበያ ነው። ላኒኛ የመከሰት እድሉ ስልሳ በመቶ ነው። ላኒኛ ከተከሰተ ለኢትዮጵያ ሁለት ነገር ማለት ነው። የመጀመሪያው በደጋማ አካባቢና አዲስ አበባን በመሳሰሉ አካባቢዎች ጎርፍ ይከሰታል፣ ጉዳትም ያስከትላል። ግንባታዎችና አውራ ጎዳናዎችንም ያጠፋል። በተጨማሪም በግብርናው ላይ ተጽዕኖ ይኖረዋል። በቆላማ አካባቢ ደግሞ ድርቅ ይኖራል። ድርቁ አደገኛና አስከፊ ይሆናል። ብዙዎቹ አካባቢዎች ደግሞ አሁንም ከኤልኒኞ ድርቅ ገና አላገገሙም። የኤልኒኞም ሆነ የላኒኛ ተጽዕኖዎችን ለመቋቋም የዓለም የእርሻና የምግብ ድርጅት ለኢትዮጵያ መንግስት ድጋፍ እያደረገ መሆኑን አስታውቋል። እገዛው የቤት እንስሳት ላላቸው ቤተሰቦች መኖ ማቅረብና በድርቅ የተጎዱ የውሃ ምንጮችን እንዲያገግሙ ማድረግን ይጨምራል። በድርቁ ምክንያት የተራከሙ የቤት እንስሳትን እንዲያገግሙ ማገዝን ጨምሮ ለ1.4 ሚሊዮን የቀንድ ከብቶች እንዲከተቡ ማድረጉንም ድርጅቱ ገልጧል። አሁን በድርቅ ምክንያት ከፍተኛ ጫና ውስጥ የወደቀውን የኢትዮጵያ ግብርና በሁለት እግሩ መልሶ ለማቆም 45 ሚሊዮን ዶላር ያስፈልገኛል ይላል ድርጅቱ። First, FAO has managed to buy and distribute to the population 4,500 tons of seeds. በመጀመሪያ ደረጃ የዓለም የምግብና የእርሻ ድርጅት 4500 ቶን ዘር እና የአትክልትና ፍራፍሬ ችግኝ ገዝቶ ለሕብረተሰቡ ለማከፋፈል ችሏል። ይህ ለ145000 አባወራዎች ነው፣ እጅጉን ጠቃሚ ነው። አሁን ዋነኛ ትኩረታችን ባለችው ጠባብ ጊዜ ገበሬዎቹ የእርሻ ስራቸውን እንዲያከናውኑ ማገዝ ነው። ሌላው የቤት እንስሳት እንዲከተቡ ማድረግ ነው። በዝናባማው ወቅት ውሃ ወለድ በሽታዎች የመከሰት እድላቸው የሰፋ ነው። ከመንግስት ጋር በመተባበር ከፍተኛ ተጋላጭነት ባለባቸው አካባቢዎች የቤት እንስሳት ከአደጋው መጠበቃቸውን ለማረጋገጥ እንሰራለን። ሌላው ማህበረሰቡ በቤቱም ይሁን በመኖሪያ ቀየው ያለውን ውሃ በአግባቡ እንዲጠቀም ማዘጋጀት ከቻል ድርቁ በሚከሰትባቸው አካባቢዎች የከፋ ተጽዕኖ አይኖረውም። maybe in, a, in every village was going to be affected in order to be better prepared for the next one